በኢትዮጵያ በግብርናው ዘርፍ የአውሮፓ ሕብረትና የጀርመን መንግስት በመስክ ለተግባራዊነቱ የጀርመን የቴክኒክ ዘርፍ ድርጅት አስፈጻሚ አካል በጂአይ በጂአይዜድ አማካኝነት የሚተገበር ነው። በዚህም አኳያ በመጨረሻዎቹ ሶስት ዓመታት ከ30 ሚሊዮን ዩሮ በላይ ለዘርፉ ተመድቦ እንደነበረ በኢንተርናሽናል ኮንቲኔንታል ሆቴል በአደረገው ስብሰባ ገልጿል። ይህንን ዕቅድ የሚከታተለው አዲስ ከጀርመን ተመድበው የመጡት ክሪስቲያን ግሬፈን ይባላሉ ይባላሉ። ትክክል ነው። ጂይ ከሚኒስቴር መስሪያ ቤታችን በሚለቀቅ በጀት ድጋፉን እንቀጥላለን። በተደረሰበት ጥናት መሰረት ተይዞ የነበረው የልማት እቅድ ውጤታማ ሆኖ በመገኘቱ ነው እዚህ በኢትዮጵያ የታየው አመርቂ ውጤት በሌሎቹም በአፍሪካ ለምሳሌ በኡጋንዳ ያተኮርንበት አካሄድ ነው በመቀጠልም ወደ ማዳጋስካርም አማትረን እያየን ነው እነዚህ እቅዶች በጀርመን የትብብር ሚኒስቴር በሚደጎመው የሚከናወን ናቸው። በኢትዮጵያም በኩል ቢሆን እቅዱን ተግባራዊ የሚያደርገው ጂአይዜድ ድርጅት በኩል አብረን የምንተገብረው ነው። ይህ እቅድ ደግሞ ለቀጣይ ሶስት ዓመታት ጊዜያት የሚቆይ ነው። በቤኒሻንጉልና በተለይም በጋምቤላ በቅድሚያ ተግባራዊ የምናደርግ ነን። በቀጣዩም የጋምቤላ የሁለተኛው ፈረቃ ተጠቃሚ የሚሆን ነው። ወደ ሌሎችም ክፍለ ሀገራት የምናተኩርበት ነው። ከፍተኛ የሀገር ባለሀብቶችና የውጭም አጋሮች ሆኖ ሊታቀፉ በሚችሉበት ይሆናል። ይህ ግን ሲባል ባለሀብቶችም ሆኑ በየወረዳውና በየቀበሌው ወርዶ ስልጠና የምንሰጣቸውና መሬት አጠቃቀም ዘዴንም እንዲቀስሙ ይደረጋል። ከተጠቃሚው ከኢትዮጵያ ወገን በአሶሳ ቤኒሻንጉል የተፈጥሮ እንክብካቤ የማህበር ዳይሬክተር አቶ መንግስቱ በይሳ የሚሰሩበትን የዘርፍ ድርሻ ይገልጻሉ። ከምንሰራባቸው ስራዎች አንዱ የሆነው የፉድ በዛ መሰረት የምንሰራው ስራ ነው ይሄኛው የሚባል ፕሮጀክት ከጃይዘድ ጋራ በሪዥኑ ላይ የሰራነው ስራ አለ። ይሄ ስራ የሚያተኩረው በሶስት ዋና ዋና ነገሮች ላይ ነው። አንደኛው ግንዛቤ መፍጠር ነው። ሌላኛው ደግሞ ዓለም አቀፍ የሆነ ኃላፊነት የተሞላበት የግብርና ኢንቨስትመንት የሚመጣባቸው ሌሎች መሳሪያዎች አሉና ማንዋሎች አሉ። እነሱን ደግሞ ማስተዋወቅ ነው። ሶስተኛው የተገኙትን ግኝቶች ደግሞ በተለያዩ ዶክመንቶች ዶክመንት በማድረግ ወደ ሌሎች በማሰራጨት ግንዛቤ እንዲሰፋ ነው ምንሰራው ያለ ነው እና ይሄንን ነው የሚያሳየው። እነዚህ እቅዶች ወደ ታች ወርደው በገበሬው ህብረተሰብ ዘንድ ተቀባይነት አለው ይላሉ። በሰራንባቸው ወረዳዎችና ቀበሌዎች ላይ በተለይም አርሶ አደርና ኢንቨስተሩ ብዙም የማይገናኝ ነበር እና አንድነት የማይሰሩና አንዱ ለሌላው እንደ አንድ ጎጂ አካል የሚተያዩ ነበሩና ይሄን ፕሮጀክት ከተገበርን በኋላ አንድ ላይ ፕላን ማድረግ ጀምሯል። አንድ ፎረም መስረት ጀምሯል። አርሶ አደሩ ከኢንቨስተሩ የእርሻ መሳሪያዎች ለምሳሌ እንደ ትራክተር ውሰትና ክራይ በመውሰድ ተጠቃሚ መሆን ችሏል። እብን መኪናም እየተባበሯቸው እና የተለያዩ ዘሮችንም በመስጠት ከኢንቨስተሩ ተጠቃሚ ሆነዋልና ይሄ አዲስ ግኝት ነው። መጀመሪያ ነው። ሊሰፋ የሚገባ ነው። ከዚህ ከጀርመኑ የቴክኒክ ዘርፍ በጂይዘድ በኩል ከመንግስት ጋር በሚያደርገው ትብብር ውጤታማ ነው ሲሉ የገለጹት አቶ መንግስቱ በይሳ ናቸው። ጥሩ ትብብር ነው ያለን በምንሰራባቸው ስራዎች ሁሉ የጃይዘ ደክ ቴክኒክም የገንዘብም ድጋፍ አለና ተባብረን እየሰራ ነው። ለወደፊትም የምንቀጥል ነው የሚሆነው እስካሁን እየሰራ ነው። የአውሮፓ ህብረት ጋር በጋራ ሆኖ ነው የጀርመን መንግስት በጀቱን የሰጠን። ጌታቸው ተላሌ ጊዮርጊስ ለዲ ደብልዩ ዘገባ ከአዲስ አበባ